የቻይናና የአፍሪቃ ትብብር የላቀ ምርታ በማሳየት ላይ ነው። የቻይናና አፍሪቃ የትብብር ጉባኤ ትናንት ሲጠናቀቅ ቻይና ለአፍሪቃ 51 ቢሊዮን ዶላር ድጋፍ መመደቧ ተሰምቷል። እንደ ጎርጎሮስ አቆጣጠር በ2000 የተመሰረተው የቻይናና አፍሪቃ የትብብር መድረክ ላይ የተሰማው የድጋፍ ዜና ለአንድ ሚሊዮን ሰዎች የስራ ዕድል ይፈጥራልም ተብሏል። ከ50 በላይ የአፍሪቃ መሪዎችና ተወካዮች የተገኙበት የሶስት ቀናቱ ጉባኤ አርብ ተጠናቋል። ጉባኤው የተጠናቀቀው በስኬት መሆኑም ተገልጧል። በእርግጥም ቻይና በጉባኤው ወቅት ከሰላሳ አገራት ጋር አንድም ስልታዊ ትብብር መስርታለች አሊያም ትብብሩን ከፍ አድርጋለች። የቻይና ውጭ ጉዳይ መስሪያ ቤት ቃል አቀባይት ማኦ ኒንግ፣ ይህ ጉባኤ ቻይናና አፍሪቃ በጋራ ለማደግ ቁርጠኛ ስለመሆናቸው ጠንካራ መልእክት አስተላልፏል። ጉባኤው ለሰው ልጅ የወደፊት የጋራ ተጠቃሚነት ያለው ማህበረሰብ በመገንባቱ ረገድ የደቡብ ሰሜናዊ የዓለም ንፍቀ ክበብ ሀገራት ሚናን አጉልቶ አሳይቷል። ቻይናና አፍሪካ በጋራ ዘመናዊነትን ለማፋጠን ስድስት ዋና ዋና ሀሳቦችን ይፋ አድርጓል። ትብብራቸውንም ወደ ላቀ ደረጃ ከፍ ለማድረግ የሚያስችል እቅድም ነድፏል። ጉባኤው የቤጂንግ ስምምነትና የድርጊት ምርሃ ግብር አጽድቋል። ፕሬዚዳንት ሺ ቺንፒንግ በሚቀጥሉት ሶስት ዓመታት ከአፍሪቃ ጋር ዘመናዊነትን በጋራ ለማራመድ አስር የትብብር የድርጊት ምርሃ ግብሮችን ይፋ ማድረጋቸውንም ቃል አቀባይዋ አሳውቋል። የቻይና ከፍተኛ ባለስልጣናት ከተለያዩ የአፍሪቃ ሀገራት መሪዎች ጋር በጉባኤው ወቅት በቅርበት ለመነጋገር መቻላቸው ተዘግቧል። የቻይና ጠቅላይ ሚኒስትር ሊ ሺያንግ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ቤጂንግ ውስጥ ሐሙስ ዕለት ፊት ለፊት ገናኝተው ተነጋግሯል። ቻይና ከኢትዮጵያ ጋር በመተባበር ፖለቲካዊ የእርስ በርስ መተማመንን ለማጠንከር፣ ሁለንተናዊ ወዳጅነትን ለማጎልበት እንደምትሰራ የቻይናው ጠቅላይ ሚኒስትር ተናግሯል። ብሎም በሁለቱ ሀገራት መካከል ያለውን ሁለንተናዊ ትብብር ለማስፋትና ከኢትዮጵያ ጋር በሁለትዮሽ ግንኙነት ላይ የላቀ እድገት ለማስመዝገብ እንደምትገፋበትም አክሏል ሲል አሶሺየትድ ፕሬስ የዜና ምንጭ አትቷል።